ጋቢና ቪኦኤ። ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን መገናኛና መተዋወቂያ ከሆኑ መድረኮች መካከል ዋነኛው የሰሜን አሜሪካ የኢትዮጵያ የስፖርት ፌዴሬሽን አመታዊ ፌስቲቫል ነው። ይህ በሺዎች የሚቆጠሩ ኢትዮጵያውያን ይሳተፉበታል ተብሎ የሚጠበቀው ዝግጅት ዘንድሮ ለ39ኛ ጊዜ በሜሪላንድ ግዛት ይከናወናል ተብሎ ይጠበቃል። እየተደረጉ ስላሉ ቅድመ ዝግጅቶች እንዲሁም ወጣቶችን በስፖርትና በባህል ዘርፍ ለማሳደግ እየተደረጉ ስላሉ ጥረቶች ለማወቅ እንግዳ ጋብዣ አለው የትውልድ ኢትዮጵያውያንን ሀሳብም እናዳምጣለን በቀጥታ የስልክ መስመር የማነጋግረው እንግዳችን አቶ እያዩ ዘንበ ነው አቶ እያዩ በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ ነው በስፖርተኛ ደንብ ነው አንተ እያልኩ የምጠራው አቶ እያዩ ወደ ዝግጅታችን ደግሞ እንኳን በሰላም መጣ እግዚአብሔር ይመስገን። እንኳን በሰላም ቆያችሁኝ። ለተሰጠኝ እድል በጣም አመሰግናለሁ። እኛም በጣም እናመሰግናለን። የኮቪድ-19 ወረርሽኝ ከተከሰተ በኋላ ለመጀመሪያ ጊዜ የኢትዮጵያን የስፖርትና የባህል ፌስቲቫል ይደረጋል፣ ይከናወናል ተብሎ ይጠበቃል። የመጨረሻ ሳምንታት ዝግጅት ምን እንደሚመስል ለአድማጮች አስቀድመ ብትነግርልን፣ እሺ እንግዲህ ምንድን ነው ያው እንደታወቀው ሁሉ በዚህ በወረርሽኙ በኮቪድ አስራ ዘጠኝ ምክንያት ለሁለት አመታት ያክል ምንም ነገር ሳይካሄድ ቆይቶ ነበረ። አሁን ግን ቦርዱ በመነጋገር ይሄ ወቅቱና ሰውም ስለተነፋፈቀ በሽታውም ትንሽ ጥሩ ሁኔታ ላይ ስላለ እየተሻሻለ ስለመጣ መደረግ አለበት የሚለውን ይሄ ዝግጅት መካሄድ አለበት የሚለውን ነገር ቦርዱ ተነጋግሮ ውሳኔ አሳልፎ፣ ምንም እንኳን በወጪ ደረጃ በጣም ትልቅ ወጪ የሚያስወጣ ቢሆንም በአጭር ጊዜ ውስጥ ይሄ ነገር እንዲከናወን ተወስኖ፣ እንግዲህ በዛ መሰረት ይህን ዝግጅት ልናካሄድ እንግዲህ ያው ዱብ ዱብ እያልን ነው እንግዲህ መልካም እንግዲህ ፌስቲቫሉ ከሀምሳ ግዛቶች የሚመጡ ትውልደ ኢትዮጵያን የሚገናኙበት እንደመሆኑ መጠን ወጣቶች በብዙ ዘርፎች ተሳታፊና ተጠቃሚ ሆናሉ ተብሎ ይጠበቃል። እናንተስ የወጣቶችን የወጣቶችን ተሳትፎና ተጠቃሚነት ለማሳደግ ምን አይነት መርሃ ግብሮችን ዘርግታችኋል? ዘንድሮ ላይ እንግዲህ ምንድን ነው ይሄ ፌዴሬሽን እንደሚታወቀው ሁሉ ለሰላሳ ዘጠኝ አመታት ያክል ሲካሄድ ብዙ ወጣቶችን አሳትፏል። እንግዲህ ከኛ ጀምሮ ማለት ነው። እንግዲህ ሲጀመር ጀምሮ የነበርነን እኛ ብዙ ወጣቶችን አሳትፏል። ከብዙ አልባሌ ቦታዎች እንዳይውሉ በስፖርት በየከተሞቻቸው ስፖርት ዙሪያ ላይ ሆነው እዚህ ፌዴሬሽን ውስጥ ለመሳተፍ ክለቦች አሉ በየከተማው አንድ ክለብ ብቻ አይደለም፣ አንድ ከተማ ውስጥ ያለው የተለያዩ ክለቦች አሉ። ግን የምንወስደው ወደ ሰላሳ አንድ ቲሞች ናቸው ያሉት እዚህ ፌዴሬሽን ውስጥ እና አመቱን ሙሉ ነው የሚዘጋጁት። ይሄ አመቱን ሙሉ ሲዘጋጁ ማለት እንግዲህ በየሳምንቱ በሳምንት ሁለት ቀን የሚያደርጉ አሉ። በየሳምንቱ ትሬኒንግ የሚያደርጉ አሉ። በየከተማቻቸው ደግሞ ግጥሚያዎች ያካሄዳሉ እና በጣም ጥሩ ጥሩ ተጫዋቾች ያፈራንበት ባህላቸውን እንዳይረሱ ከመጥፎ ተግባራት ራሳቸውን አግለው እንዲቆዩ ይሄ ፌዴሬሽን ትልቅ አስተዋጽኦ አድርጓል። እስፔሻሊ ኢትዮጵያውያኖችን በማገናኘት ባህላችንም በማስተዋወቅ። እንደምታውቀው ሁሉ እዚህ ሀገር ውስጥ በምንኖርበት ጊዜ ብዙ ጊዜ ትምህርት ቤት ነው የሚውሉት። ውሏቸውም ብዙ ጊዜ ከአሜሪካኖቹ ጋር ስለሆነ ባህላችን እንዳይረሱ እና የመጡበትን እንትናቸውን እንዳይረሱ ይሄን ነገር ለማድረግ ትልቅ ጥረት እያደረግን እና እያገናኘን ኢትዮጵያውያኖችን እያሰባሰብን በያመቱ ማንነታችን እንዳንረሳ ትልቅ አስተዋጽኦ አድርጓል ብዬ ነው የማምነው በጣም አመሰግናለሁ አቶ እያዩ ወደ ቀጣዩ ጥያቄ ከማለፌ በፊት ከትውልድ ኢትዮጵያውያን አስተያየትና ጥያቄ ለማሰባሰብ ሞክር ያለው ያንድ አድማጫችንን አስተያየት ሰምተን እንመለጽ ስሜ ያው ሲሳይ አበራ ይባላል። የምኖረው በአሁኑ ሰዓት ሜሪላንድ ስቴት ውስጥ ነው። በአሜሪካ እንደ ሀያ አመት አካባቢ ኖር ያለው እና ያው ይሄ ነገር ብዙ ለህብረተሰቡ ብዙ አስተዋጽኦ እንደሚያደርግ እና እንደ አረገም ተመልከተናል በነበርንበት ቆይታ ማለት ነው ህብረተሰቡን ከተለያየ የአሜሪካ ግዛቶች እና የካናዳም ልጆች እየመጡ እዚህ ቤተሰብ ከቤተሰብ ጋር የሚገናኝበት ዘመድ ከዘመድ ጋር የሚተዋወቅበት ነገር በመሆኑ ከፍተኛ አስተዋጽኦ እንዳደረገ ያው ብዙ ምስክርነት አይተናል። ብዙ ሰዎችም ትዳርም የመሰረቱ እንዳሉ አስተውለናል፣ አይተናል። እና ይሄ በጎ አስተዋጽኦ በጣም መቀጠልና መበረታታት ያለበት ነገር ነው እና ለወደፊቱም ሰፋና ነገሮችን በጣም ሰፋ ባለ መልኩ ተመልክቶ ይህን ነገር ማደግ በሚገባው ደረጃ ግን ያደገ አይመስለኝም። ፐርሰናል ማለት ነው። ለምሳሌ ግራስሩት የሆኑ ህጻናቶችን እኛም የምናሰለጥናቸው ህጻናቶች አሉ፣ በዚህ በሜሪላንድ በቨርጂኒያ ምናምን ያሉ እነሱ ማካተት፣ እነሱን ለወደፊቱ የዛ ተተኪ እንዲሆኑ ማዘጋጀት፣ በትልቁ ከታሰበ የኳስ እንቅስቃሴ ለሀገርም ለትላልቅ ሊጎችም አስተዋጽኦ የሚያደርጉ ልጆችን ከታች ከተጀመረ ማዘጋጀት የሚቻልበት አስተዋጽኦ አለ ብዬ አምናለሁ። ሌላው ደግሞ ከኳስን በሰፋ መልኩ ሞርዘን ሰላሳ ዓመት እድሜ ያለው ተቋም እንደመሆኑ መጠን ሰፋ አድርጎ ሌላም ሌላም ነገሮችን አገር ውስጥ እዚህ ሀገርም በማከለ መልኩ መስራት የሚቻል ይመስለኛል። በተለያዩ ሙያ የሰለጠኑ እና ብቃት ያላቸውን ሰዎች በዚህ ጉዳይ አስተያየት እንዲሰጡ እንዲሳተፉ እድሉን ሰፋ ማድረግ እና ወቅቱ ሲመጣ ብቻ ማንነት ማሳወቅ ሳይሆን አመቱን ሙሉ ራስን ህብረተሰቡ በማቅረብ አንዳንድ ነገሮችን እንዲ እንዲበናደግን በመመካከር አለበት ስሙ የሚል ነው። አስተያየት አስተያየት ሰጫችንን በእጅጉ አመሰግናለሁ። አቶ ያዩ ወደ አንተ ልመለስ። ይሄ ፌዴሬሽን አድማሱና ተጽዕኖ ፈጣሪነቱን በማስፋት ረገድ ምን አይነት እንቅስቃሴዎችን እያደረገ ነው? አሉበት የተባሉ ችግሮችን ስለመቅረፍ ምን አይነት ብልሃቶችን ሊዘረግ አስበዋል? በሚለው ላይ አጠር አድርገው ሀሳቡን ሰጡኝ። እሺ አሁን አድማጫችን ያመጣው ሀሳብ በጣም የተናገረው ነገር ፍሬያማ ነገር ነው። በእርግጥ ይሄ ፌዴሬሽን በሚገባው ደረጃ እንደው ባሰብነው መንገድ አድጓል የሚባለው ነገር፣ በእርግጥ ሁላችንም የምንሰራው እዚህ ውስጥ ያለው ሰው በሙሉ ከቦርድ አባሉ ጀምሮ ስራ አስኪያጅ ኮሚቴው ጠቅላላውን በቮለንተር ነው የሚሰራው ሰው እና እኛ ብቻ ሳንሆን እዚህ ውስጥ ያለ ነው ብቻ ሳንሆን ከውጭ ያሉ ባለሙያዎች ሁሉ የሚረዱን አሉ፣ ይረዱናል። ብዙ ነገሮችን አገር ቤትም በሚያስፈልግበት ደረጃ ምናምን ለመድረስ እንሞክራለን፣ በቻል ነው በአቅማችን እና በእርግጥ ምንድን ነው በምንፈልገው ደረጃ ሄዳሉ ወይ? ትክክል ነው አይመስለኝም፣ ያን ያህል አልንም። ግን ደግሞ በጎ ነገሩን መመልከት ያስፈልጋል። ምንድን ነው አንድ ድርጅት ሰላሳ ዘጠኝ ዓመት ሲቆይ ዝም ብሎ አይደለም የቆየው። የህዝብ ድርጅት ነው። መተዳደሪያ ደንብ አለን። ዲሞክራሲያዊ በሆነ መንገድ ነው ምርጫዎች የሚካሄዱት። እዚህ ስራዎች የሚሰሩት በዘፈቀደ ምንም የሚሰራ ነገር የለም። እኛ እዚህ አሁን ስራ አስኪያጅ ኮሚቴው ያለው ያን የወጣውን ህግ ለማስከበር ነው ያለ ነው። በዚህ ምክንያት ነው ይህን ያህል እድሜ ኖሮት ይሄ ተቋም ሊቆይ የቻለው። ማንም ድርጅት ውጭ ያለ ድርጅት ይሄን ያህል ጊዜ የቆየ የለም። እንደምናውቀው አሁን የሀገራችን ሁኔታ በጣም ምስቅልቅሉ የወጣበት ጊዜ ነው ያለው። ይሄ ፌዴሬሽን እኛን ለማሰባሰብ ማለት ኢትዮጵያውያኖችን ለማሰባሰብ ውጭ ያሉትን ትልቅ አስተዋጽኦ እያደረገ ነው። ከውጭ ያሉ አሁን እንደአጭም ድማጭ ያሉ እንደ አሁን ወንድሜ እንደተናገረው ውጭ ያሉ ሰዎች እንረዳለን የሚሉ ሰዎች በሙሉ ቀርበው ኤክስፔርታቸውን ወይም ደግሞ በሚረዱበት መንገድ ቢጠጉን እና ሀሳብ ቢያመጡ በጣም ተቀባይ ያላት እና አይዞ የሚባል ነገር ነው። እኛ እንቀበላለን። ማንኛውንም አይነት ሁኔታዎች ተቀብለን ለማስተናገድ ዝግጁ ነን ለማለት ነው። መልካም አቶ ያዩ አንድ አስተያየት የመጣልን አለ እሱን እንስማና ወደ ማጠቃለያ ሀሳቦች እንሄዳለን። አስተያየቱን ሰምተን እንመለስ። ሰላም ጤና ይስጥልኝ። ዘላለም ገብሬ ይባላለሁኝ ከቀድሞው የኢትዮጵያ ጋዜጠኞች ማህበር አባል እንዲሁም ጋዜጠኛ የነበርኩ ከዛም በኋላ በሰሜን አሜሪካ በምኖርበት ዘመን ደግሞ በቴክኖሎጂ ዲፓርትመንት ውስጥ በመስራት የሳይበር ሴኩሪቲ ኢንጂነር በመሆን በአትላንታ ኢንሄንስ ሳይቲ በተባለ ድርጅት ውስጥ የምሰራ ነኝ። ከዚያ በመቀጠል እንግዲህ በኢትዮጵያ ስፖርት ፌዴሬሽን ባለው ከዚህ ቀደም በሚያደርጋቸው የወጣቶችን ትውቅ አስመልክቶ የሚያደርጋቸው ሰፊ ስራዎች በጣም አስደናቂ እና ግሩም ናቸው። ብዙ የተጠፋፉ እንደዚሁም የሚናፈቁ ጓደኛሞችን ያገናኘ እንደዚሁም ለፍቅርና ለት ጋር የተፈላለጉ ወጣቶችንም ያገናኘ ትልቅ ተቋም ነው። ወይንም በሀገራችን ትልቅ ነገር የሰሩ የተባሉ ዜጎችን በመጋበዝ ከኢትዮጵያ ጭምር በማምጣት የክብር እንግዳ አድርጎ እውቅና በመስጠት ሰፊውን ድርሻ ተወጥቷል። በእንደዚህ አይነት መልኩ ያሳለፈ ድርጅት ነው። ከዚያ ባሻገር እንግዲህ ሌላ ያደረጋቸው ነገሮች ብዬ የምላቸው ለህብረተሰቡ ይጠቅማል ቢያደርግ ይህንን ብዬ የምለው ነገር የኢትዮጵያ ስፖርት ፌዴሬሽን ምንድን ነው? ምናልባት ይሄ ግልጸኝነትና ተጠያቂነት የሚለው ነገር በፌዴሬሽን ውስጥ የለም። ያ ነገር ደግሞ በጣም ማህበረሰባችንን የሚያናድር፣ የሚያበሳጭ፣ የሚያሰቃይ ነገር ነው። ምክንያቱም አመታዊ የስፖርት ፌዴሬሽን ከመዘጋጀቱ በፊትም ሆነ ከተዘጋጀ በኋላ የአኑዋል ሬቬኒዮን የሚያሳይበት አንድም ነገር የለውም። ወይም የታክስ እንትኖች ገቢና ወጪውንም አያሳይም። ማህበረሰቡን ብቻ በየጊዜው በስፖርት ጉዳይ ላይ የሚያመጣቸውን ወጪና ገቢዎች በራሱ ማኔጅመንት ብቻ ወስነ የሚያደርገው እና ይሄ ግልጸኝነት አለመኖሩ ብዙ ጊዜ ፌዴሬሽኑን ወደኋላ እንዲል አድርጎታልና ለምን ይህ ሆነ? አስተያየት ሰጫችንን በጣም አመሰግናለሁ። አቶ እያዩ አጠር ያለውን ውይይታችን ከማጠቃልላችን በፊት በዚህ ጥያቄ ላይ ወይም አስተያየት ላይ የሚሰጡት መልስ ካለ እሱ እናዳምጡ። እሺ እንግዲህ ምንድን ነው አሁን ወንድሜ አድማጭ እንዳለው ይሄ ፌዴሬሽን ቀላል የሆነ አስተዋጽኦ አይደለም ያደረገው ሰዎችን በማገናኘት ኢትዮጵያ ውስጥ ራሱ ሞቷችን ራሱ ብሪንጊንግ ኢትዮጵያን ቱጌዘር ነው እና ሁሉም ንግዱን የሚያስተዋውቅበት፣ ሙዚቃውን የሚያስተዋውቅበት የአገር ምርቶችንም ያስተዋውቅበት ብዙ አስተዋጽኦ እያደረገ ነው። እኛ አንዱ ትልቁ ስራችን ይሄ ነው፣ ይህን ፕላትፎርም ማዘጋጀት ነው። ይሄን ካልኩ በኋላ ምንድን ነው የእኛ አሰራራችን፣ በእርግጥ ማንም ሰው በግልጽ የሚታይ ነገር ነው እና ምንድን ነው ዌብሳይታችንም ላይ እንግዲህ ፖስት አድርገ ነው ላይሆን ይችላል። ይህ ፋይናንሽል እንትናችን በየአመቱ ታክሳችንን እየሞላን ገቢ ወጫችን የታወቀ ነው። ወደ ስልሳ ምናምን የቦርድ አባላቶች አሉ። እነሱ ሳያውቁት የሚደረግ ነገር የለም። ሁሉ ነገር በግልጽ የተቀመጠ ነገር ነው እና በእርግጥ እንግዲህ ወይ ዌብሳይቱ ላይ ገብቶ ወይ እንትን ላይ ገብቶ ፊት ለፊት ላይ ይታይ ይችላል። ነገሩ በዚህ ምክንያት ይሆናል አድማጫችን ግልጽነት የለም የሚባለው ነገር እንጂ ምንም የተደበቀ ነገር የለም። ኢንካማችን የምናመጣው ነገር ወዲያው ነው ሪፖርት የሚደረገው። እንዲያውም የሚገርመው ነገር ከኢትዮጵያ የመጡ ጋዜጠኞች ነበሩ። ኮምፔር አድርገው ኢትዮጵያ ውስጥ ያለውን ነገር እና እዚህ የሚደረገውን ነገር በጣም በመገረም ነው እንትን ያደረጉት ኢሚዲየትሊ፣ ይሄን ያህል ገባ፣ ይሄን ያህል ወጣ ብሎ የሚቀርብበት ነገር እኛ አይተን አናቅም፣ አገር ቤት ውስጥ እዚህ ነው ለመጀመሪያ ጊዜ ያየ ነው ብለው በጣም በመገረም ነው አስተያየት የሰጡት። እና ይሄ እንግዲህ ቀላል ነገር አይደለም። እና ይሄን ካልኩ በኋላ ያው የተረሱ ሰዎችን እያመጣን ኢትዮጵያ ውስጥ ኢቭን፣ አገር ቤት ውስጥ ሁሉ ለወጣቱ የሚውልበት ማዕከል ማለት ላይብረሪ እና የስፖርት እንትን ለማሰራት አዲስ አበባ ድረስ ሄደን እንትን መሬት የጠየቅንበት ሁኔታ አለ እና አንድ ተቋም ወጣቱ የሚውልበት ከልባሌ ቦታ ከሚውል አንዳንድ ነገሮችን ከማድረግ በስፖርቱ ዙሪያ፣ በመጽሐፍ ዙሪያ፣ በላይብረሪ ዙሪያ የሚውልበትን መንገድ ለመክፈት ሁሉ ይህን ሁሉ እንትን አድርገን ምላሹን እየጠበቅን ነው። እስካሁን ድረስ ምንም አይነት ምላሽ አልተሰጠንም። እንደዛ አይድል አድርገን ቁጭ ብለናል ማለት ነው። መልካም አቶ ያዩ እጅግ በጣም አመሰግናለሁ። ይህንን ውይይት አጭር ውይይት ነው ከመዝጋታችን በፊት አስተያየቶውና ሀሳበውን እንዲሰጡበት የምፈልገው አንድ ጉዳይ አለ። በሁለት ደቂቃ ውስጥ ሀሳበውን ያካፍሉናል። ኢትዮጵያ ውስጥ ቀደም ብለው ጠቅሰውታል፣ ግጭትና ለመረጋጋት ሰፍኗል ፌዴሬሽኑ ካለው ተጽዕኖ ፈጣሪነት አንጻር ኢትዮጵያ ውስጥ ዳግም ሰላም እንዲሰፍን ለወጣቶችም ሆነ ለአጠቃላይ ለተጎዱ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲዳረስ በማድረግ ረገድ ያለውን ኃላፊነት በምን መልክ ሊወጣ አስቧል በሚለው ላይ አጠር አድርገው በቀጣይ ሁለት ደቂቃዎች ይንገሩኝ። እሺ ወንድሜ፣ እንግዲህ ምንድን ነው እንደሚታወቀው ሁሉ ይሄ ድርጅት አትራፊ ድርጅት አይደለም። ጀስት በቮለንተርስ የሚሰራ ነው። ያገኘናቸውን አንዳንድ ነገሮች ኢትዮጵያ ውስጥ ለመድረስ ሞክረናል። አሁን ባለፈው ጊዜ በጦርነቱ ምክንያት የፈረሱ ትምህርት ቤቶችን ለማሰራት እና የተጎዱ እንትኖችን ለመድረስ ብለን ወደ ሶስት መቶ ሺህ ዶላር ነው አሎኬት አድርገን ያን ነገር ለማሰራት ሞክረን ነበር፣ ግን ያለው ሁኔታ እስካሁን ድረስ አልፈቀደም። እስካሁን ድረስ ዝም ብለን ቁጭ ብለን እየጠበቅን ነው፣ ቦርዱ ወስኖ እዛ ላይ እንደገና መልሶ ለመገንባት። ይህን ያደረግንበት ምክንያት ምንድን ነው? ልጆች የሚውሉበት ቦታ ያስፈልጋል። አንድ ሁለተኛ ነገር እውቀት የሚቀስሙበት ቦታ ያስፈልጋል። ያለው ሁኔታ መቼም እንደምታውቁት በጣም የሚያሳዝን ነገር ነው ያለው እና የዛ አይነት ሁኔታ ስላለ ሁሉን ነገር ፎከስ ያደረግነው አሁን ሀገራችን ላይ ነው ያደረግነው። እዛ ለመድረስ ነው እየሞከርን ያለ ነው። እና በዛ ልነት ሁኔታ ላይ ነው ያለው። በእርግጥ ይሄ ፌዴሬሽን ይህን ያህል ጊዜያት ሲጓዝ እክሎች አላጋጠሙትም ማለት አይደለም። ይኸው ከግራ ከቀኝ ውስጥ ገብቶ ይህን ነገር ለማፍረስም ሆነ ወይም ቴክኦቨር ለማድረግ ያልተሞከረ ነገር የለም። ግን ይሄ ድርጅት የህዝብ ስለሆነ ምላሹን አይተነዋል ወደ ቱ ታውዘንድ ኢለቭን ላይ ሊከፈል የነበረ ጊዜ የህዝቡ ምላሽ አይተነዋል። ህዝብ መልሱን ሰጥቷል። እና ይሄን ተቋም ይዞ የሚጓዘው ህዝቡ ነው። ይሄ የህዝብ ድርጅት ነው። እና ለዚህም ነው የሚመጡ ጥያቄዎችን በስነ ስርአቱ ማስተናገድ የምንሞክረው። ይሄ የግል ድርጅት ስላልሆነ ማንም ኢትዮጵያዊ ባለቤትነት አለው እዚህ ላይ እና አሁንም ከነ ግድፈታችን ከነ ችግራችን አብራችሁ በውጭ መሆናችሁ እየረዳችሁን መቀጠል ነው የምንፈልገው። ይህን ነው ለመናገር የምንፈልገው። አሁን ሜሪላንድ ላይ በሚደረገው ነገ የዚህ ዝግጅት ላይ ኑ አብራችሁ ተሳተፉ። ይህን ድርጅት በምትደግፉበት ጊዜ ኢትዮጵያንም እየደገፍን ያለ ነው እና አደራችሁን እንግዲህ አትቅሩ። መተን ተሰባስበን ኢትዮጵያዊነታችን፣ ባንዲራችን እያውለበለብን አንድነታችን የምናሳይበት ጊዜ ይሆናል ብዬ ነው የማምነው። እጅግ በጣም አመሰግናለሁ አቶ እያዩ ዘነበ በሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ 39ኛውን የስፖርትና ባህል ፌስቲቫል አስመልክተን ለጠየቅነው የተወሰኑ ጥያቄዎች ማብራሪያ ስለሰጡን ሀሳቡን ስላካፈሉን በእጅጉ አመሰግናለሁ መልካም ቀን ይሁንልዎት አመሰግናለሁ እኔም ሰላም ዋሉ እንዲ መስመር ዳኞቹ እና የመሃል ዳኛው ቦታ ቦታቸውን ይዘው ጨዋታውን ለማስጀመር እየተዘጋጁ ነው። ተጫዋቾቹ ቦታ ቦታቸውን ይዘዋል። ተመልካቹ ለሁለቱ ቡድኖች ወገናዊ ድጋፉን በማሳየት ላይ ነው። ጨዋታው ሊጀመር ነው። ተጀመረ። እኛና ታፈር ለብላሽ እየተገላበጠና እየተንገዋለለ ሲመጣ ይዋለሁ እኔ ሁነ እኔ በአስራ ዘጠኝ ሰማንያዎቹ ሰንበትን ከሚያስናፍቁ የራዲዮ ድራማዎች መካከል አንዱ ሸምጋይ ይሰኛል። የድራማው መሪ ገጸ ባህሪ አብዬ ዘርጋው ፈጣሪ በመቶዎች የሚቆጠሩ የራዲዮና የቴሌቪዥን ድራማዎች ደራሲና አዘጋጅ ገጣሚም ነው ሰለሞን አለሙ ከዚህ ዓለም ተለይቷል። ከቅርብ ጓደኞቹና የሙያ አጋሮቹ መካከል አንዱ ለሆነው ደራሲ ሀያሲና ተርጓሚው ዳንኤል ወርቁ ሰለሞን አለሙ ከልጅነት እስከ መጨረሻው ሰዓት ድረስ የድርሰት ተሰጥኦውን ያለ ስስት ለኢትዮጵያውያን ያበረከተ የዘርፉ ባለሙያ ነው። አሁን እንዲያውም ትንሽ የሚሳማው ከህመሙ ሁሉ የከበደው ሳይጽፍ ማደር ነው፣ ሳይጽፍ እስክሪብቶና ወረቀት ሳያገናኝ ማደር ነው የእሱ ፈተና የእሱ ከባድ እምትል የነበረውና ሰለሞን ህይወቱ በሙሉ ለዛ ነው የሰጠው ከልጅነቱ ጀምሮ የጀመረው ነው። ገጣሚ ነው። ተዋናይ ነው ጸሐፊ ተውኔት ነው። የፊልም ስክሪፕት ጸሐፊ ነው። ብቻ በዛ ውስጥ ሙሉ ሁሉ ሌላ ነገር ምንም አልሰራም። በህይወት በሙሉና ትልቅ ክብር ሊሰጠው ትልቅ ውለታ የዋለ ትልቅ ለውጥ አይሳትም የሚያገር ታሪክ እንጂ ትልቅ መጽሐፍ ሊወጣው የሚችል ባለሙያ ነው። ታህሳስ ስድስት አስራ ዘጠኝ አምሳ ሁለት በአዲስ አበባ የተወለደው ሰለሞን ከሸምጋይ የሬዲዮ ድራማ በፊትና በኋላ ለአድማጮች ለተመልካቾች ያቀረባቸውን ስራዎች ከአምስት መቶ በላይ የሚያደርሷቸው አውታሮች አሉ። ስራዎቹ በአምስት ቋንቋዎች ተተርጉሞ ቀርበዋል። ከዳንኪራው ጀርባ፣ ፍራሽ ሜዳ፣ የሁለት ዓለም ሰዎች፣ ግርዶሽ እያልን ብንቀጥል ከስድስት አስርት ዓመታት ብዙም ባልተሻገረው ዕድሜው ያበርክቶቱን ስፋት እንረዳለን። ሰለሞን ለራሱ ብቻ ሳይሆን ሌሎች የኪነ ጥበብ ሰዎች በዘርፉ እንዲደምቁ ያለውን አስተዋጽኦ ደራሲ ሀያሲና ተርጓሚው ዳንኤል ወርቁ ያስታውሳል። ሰለሞን ብቻውን አይደለም። ከሰለሞን ጋር አብረ አብሮ የሰራ አንድም የኪነጥበብ ባለሙያ ከኪነጥበብ ውጭ ሊወጣ አልቻለም። አንድም ዝቅ ያለ እንኳን የለም። እነ አዜብም፣ ሰራዊት፣ እነ ፍሬ ሁሉም በሙሉ ዙሪያውን ያሉት አሁን ስማቸውን ምትንበለ ሁሉም ከዛ ውስጥ አልወጡም እና ሁሉም ደግሞ በሙያው የሚገርም ደረጃ ላይ የደረሱ ናቸው እና ይሄ ሰው ትልቅ እኔ እንጃ በቃ በአንድ ግዙፍ ቋጥኝ እንደማለት ነው እና ሁሉም ሰው በዛ ደረጃ እንዲያስበው አንድ ትልቅ ሰው እንዳጣራ አንድ ትልቅ ኪነ ጥበብ ፈጣሪ እንዳጣን ኖር ማስበው። ሰለሞን በተለይ በ1990ዎቹ ኢትዮጵያ በኤች አይ ቪ ኤድስ ወረርሽኝ ስትፈተን አፍለኛው የተሰኘ በኢትዮጵያ ቤተሰብ መምሪያ የተደገፈ ቡድን ካቋቋሙና በስራቸው ሕዝብን ለማንቃት ከተንቀሳቀሱት ግንባር ቀደም ከያንያን መካከል አንዱ ነው። እቋ ተዋናይትና የሙያጋሩ ፍሬህይወት መለሰ ያንን ዘመንና የሰለሞኑን ሚና እንዲት አስታውሳለች? በኢትዮጵያ ቤተሰብ መምሪያ የተዘጋጁ ቪዲዮዎች እንጃ፣ ከሀምሳ ምናልባት ከዛ በላይ የሚሆኑ ቪዲዮዎችን ከሰራዊት ፍቅሬ ጋር በጋራ በመሆን ይጽፋል፣ ያዘጋጃል። ያው በኪነ ጥበቡ ዘርፍ እንግዲህ በዛ ዘመን የነበረ ሰው አፍለኛ የቲያትር ግሩፕን አይረሳም። የቲያትር ግሩፕ ብቻ ሳይሆን በጣም ትልቅ እንደ በቃ የቲያትር ቤት ያክል ብዙ ስራዎችን የሰራ ግሩፕ ነው። ያንን ግሩፕ ደግሞ ይመራ የነበረው ያስተባብር የነበረው በመጽሐፍም በመተወንም በማዘጋጀትም ሰለሞን አለሙ ነው። ትልቅ ሰው ነው። ያጣ ነው። ክበቡ አዋላ የአባት ያህል ነበር። በቃ ታላቅ ወንድም ሳይሆን ከዛ በላይ ነበር ሰለሞን አለሙ። በዛ በነበርንበት ዘመን ብዙዎቻችን ከትምህርት ቤት እንደዚህ የመጣ ነው እና በጣም ኤች አይቪ በዛበት ጊዜ ነበርና የአባት ያህል የሚጠነቀቅልን መንገዶችን የሚያሳየን ህብረት እንዲኖረን የሚያደርግ ትልቅ ሰው ነው። ከኪነጥበቡ በተጨማሪም ደግሞ ለግሩፑ ትልቅ ሰውን ያጣ ነው። ከቅርብ ጊዜ ወዲህ የጤና እክል እንደገጠመው ሲነገር የነበረው ሰለሞን አለሙ ሰኔ 21 2014 ዓመተ ምህረት ሌሊት ላይ በድንገት ከዚህ ዓለም በሞት ተለይተዋል። የአንድ ልጅና የብዙ ዘመናዊ ሽሬ ሥራዎች አባት ለሆነው ሰለሞን ዓለሙ በብሔራዊ ቲያትር አድናቂዎቹ በተገኙበት ሽኝት ይደረግለታል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ስ አብራችሁን ስላመቻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ ነበር አብረናችሁ የነበር ነው። መልካም ሳምንት ይሁንላችሁ።